የሶማሌ ክልላዊ መንግስት ምክር ቤት ለሁለት ቀናት ያካሄደውን ጉባኤ አጠናቋል። ምክር ቤቱ አስቀድሞ ከያዛቸው የሹመት የመንግስት ስራ አፈጻጸም ሪፖርትና አዋጆችን የማጽደቅ አጀንዳዎች ባሻገር የምክር ቤቱን ስብሰባ ረግጠው ወጥተው መስታወት በመሰባበር ጸጥታ ለማደፍረስ ሞክረዋል፣ በሙስናም ይፈለጋሉ ያላቸውን አስራ ሁለት የምክር ቤቱን አባላት ያለመከሰስ መብት አንስቷል። የምክር ቤቱን ስብሰባ ረግጠው የወጡት በበኩላቸው ምክር ቤቱ ጥያቄያችንን ሊያስተናግድ አልቻለም፣ የአቶ ሙስጠፌ አስተዳደር ላይም ቅሬታ አለን ብለዋል። አዲስ ቸኮል ተጨማሪ አለው። ከትላንትና ጠዋት እስከ ዛሬ እኩለ ቀን ድረስ የተካሄደው የክልሉ ምክር ቤት ስብሰባ በልዩ ልዩ አጀንዳዎች ላይ ሲመክር ቆይቷል። የክልሉ መንግስት ስራ አፈጻጸም ሪፖርት ማዳመጥ፣ በፈቃዳቸው ከስራ እንደለቀቁ የተነገራቸውን የቀድሞን አፈ ጉባኤ ስራ መልቀቂያ ማጽደቅ፣ የቀድሞ ስብሰባ ቃለ ጉባኤ ማጽደቅ፣ ልዩ ልዩ አዋጆች ማጽደቅና የአራት የካቢኔ አባላትን ሹመት ማጽደቅ ነበሩ። ጉባኤው ሲጀምር ተጨማሪ አጀንዳ ይያዝልን ያሉ የምክር ቤት አባላት የነበሩ ሲሆን ጥያቄያቸው ተቀባይነት ሲያጣ ስብሰባውን ረግጠው ወጥተዋል። ከነኚህም መካከል አቶ አብዲ ሽኩር ሼክ አደም የተባለው የምክር ቤት አባል ምክር ቤቱ የአባላቱን በነጻነት ሀሳብ የመግለጽ መብት የሚጋፋ ነው ሲሉ ተችተዋል። እንደኛ ነጻ መሆን አለበት። አሁን የሚሰማው ነገር መናገር አለበት። እዚህ ግን ፍሪደም የለም ከተናገር ከዚህ በፊትም መናገር አችልም አልነበርክ አሁን እንዴት ተናገርክ የሚል ነገር ነው የሚሰጠ። ይህ አዲሱ መንግስት ፕሬዚዳንት ሙስጠፌ የሚመራው ከመጣ በኋላ ነው ይህ ነገር የመጣው። አቶ አብዲ ሽኩር አክለውም ምክር ቤቱ ወቅቱን ጠብቆ ጉባኤዎችን ካለማካሄዱ ባሻገር የቅድሞ አፍ ጉባኤ ከሀላፊነት መነሳታቸውም ሆነ አዲሱን አፍ ጉባኤ መሾም ያለበት ምክር ቤቱ ሆኖ እያለ ይህን ማድረግ የሚችለው ገዢ ፓርቲ ብልጽግና ነው ተብለናል ሲሉ ተችተዋል። በተጨማሪነት ሊያስይዙ የፈለጉት አጀንዳም በአቶ ሙስጠፊ አስተዳደር ላይ የመተማመኛ ድምጽ እንዲሰጥ ማድረግን እንደነበረ ለቪኦኤ አስታውቀዋል። እንደ እርሳቸው አባባል ሕዝቡ የሰጣቸው ውክልና ይህንን የማድረግ ኃላፊነት ይጥልብናል ብለዋል። የምክር ቤት ስብሰባውን ረግጦ የወጡ አባላት ቁጥር ከ80 በላይ እንደሆነ አቶ አብዱ ሽኩር ቢናገሩም የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አህመድ ግን 27 ናቸው ይላሉ። እንደ ወይዘሮ ሂቦ በምክር ቤቱ ካሉት 227 መቀመጫዎች ትላንትና የተጠራውን ጉባኤ ለመሳተፍ ጠዋት መጥተው የነበሩት 184 ሲሆኑ የተወሰኑት የምክር ቤት አባላት ጉባኤውን ረግጦ ከወጡ በኋላ በአጀንዳዎች ላይ ድምፅ ሲሰጥ በአዳራሽ የነበሩት ተሳታፊዎች 157 ነበሩ ብለዋል። ይህም መጀመሪያ ረግጠው የወጡትን ቁጥር 27 ያደርገዋል ብለዋል ወይዘሮ ሂቦ በአቶ አብዱ ሽኩር ሌሎች ቅሬታዎችንም አይቀበሉም። ፓርላማው ነጻ አይደለም የሚለው ላይ እንግዲህ እንደሚታየው ረቅተው ወጥተዋል። እንደውም ነጻ ካልሆነ እንዴት ረቅተው ይወጣል? ስታስባ ከዚህ በፊት የነበሩ አሰራር ላይ ክስ ቀርቦባቸው የነበሩ ግለሰቦች ነበሩ ፓርላማው ግን የቀረበው ነገር እየተሟላ አይደለም ብሎ ውድቅ አድርገውታል የመንግስትን ክስ ማለት ነው ይሄ እንግዲህ የፓርላማ ነጻነትን የሚያረጋግጥ አንዱ ነው ምክር ቤቱ በወቅቱ ጉባኤውን ሊያደርግ ያልቻለው ከዚህ በፊት የምክር ቤት ስብሰባው በሚጠራበት ወቅት አዳማ ላይ የብልጽግና ፓርቲ ስብሰባ ስለነበረ ነው ያሉት ወይዘሮ ሂቦ ከአዳማው ስብሰባ መልስም የኮሮና ወረርሽ መከሰቱ የጉባኤውን ጊዜ አስተጓጉሎታል ብለዋል የምክር ቤቱን አፈጉባኤ እጩ ማቅረብ ያለበት የክልሉ ገዢ ፓርቲ ነው ያሉት ወይዘሮ ሂቦ ክልሉን የሚያስተዳድረው ፓርቲ አባላት ብቻ ባሉበት የክልል ምክር ቤት በክልሉ መንግስት ላይ የመተማመኛ ድምጽ ይሰጥ መባሉም ትክክል አይደለም ሲሉ ተችተዋል። ፓርቲ እኮ ነው ይ አንድ ፓርቲ ነው። እንደዚህ የሚባል ነገር አለን? የለም እንደዚያ የሚባል ነገር። በአጀንዳውም አልተስማሙበትም ማለት አጀንዳው ቀርቦ ነው ወድቅ የሆነው፣ ወይስ ከመጀመሪያም አጀንዳው ሲመጡ አጀንዳው ተገቢ አልነበረም። ወይዘሮ ሂቧ አያይዘውም የምክር ቤት ስብሰባውን ረቅጠው ከወጡ በኋላ መስታወት በመሰባበር ጸጥታ ያደፈረሱ አስራ ሁለት የምክር ቤት አባላት ያለመከሰስ መብታቸው ተነስቷል ብለዋል። ስብሰባው ከመጀመሩ በፊት መደበኛ ጉባኤ ነበረ። የነበሩት አጀንዳዎች ከተገለጸ በኋላ እነሱ የተጨማሪ አጀንዳ እያዘለን የሚል ብልጫ ደግሞ አጀንዳ ውድቅ ተደርጎባቸዋል። በዛ መሰረት ረግጠው ነው የወጡት። ስብሰባውን ረግጠው ወጥተው ሁከት ለማስመጣት በመሞከራቸው የፓርላማው ህግ አውጪ ክፍል ኮሚቴ ይሄ አጀንዳ እንዲሰረዝላቸው እነሱን ወደ ህግ እንድናቀርብ የፓርላማው ህገ ደንቡ ይቀጣቸዋል። በዛ መሰረት ይሄ አጀንዳ እየስለብለን እነሱን ያለመከሰስ መብታቸውን የመንፈግ አጀንዳ ይሰለፍልን በማለታቸው አብላጫ ድምጽ ጠድቆ ነው። ከዚያም በኋላ ወደ አጀንዳ የገባው እንጂ አስቀድሞ የታሰበበት አልነበረም ማለት ነው። አስቀድሞ የታሰበበት አይደለም። በትላንት ነው እለት ያለመከሰስ መብታቸው እንዲነሳ ከተወሰንባቸው የምክር ቤት አባላት መካከል የተወሰኑት ከዚህ በፊትም ያለመከሰስ መብታቸው እንዲነሳ ጥያቄ ቀርቦ ምክር ቤቱ ውድቅ አድርጎላቸው የነበሩና በሙስና የፈለጉ የነበሩ ጭምር ናቸው ብለዋል። የሶማሌ ፌዴራሊስት ፓርቲ የተባለ ክልላዊ ፖለቲካ ፓርቲ ሊቀመንበር እንደሆኑ የገለጹልን አቶ ዩሱፍ ሐሰን አደም የተባሉ የጅጅጋ ነዋሪ የምክር ቤት አባላቱ ስብሰባ ረግጠው ከመውጣት ይልቅ ልዩነታቸውን በዲሞክራሲያዊ መንገድ መሞገት ነበረባቸው ብለዋል። ፓርላማ ችግር ካለ ችግሩ በጠረጴዛ ዙሪያ በመነጋገር እንፈታው እንጂ ሰውየው መነሳ ነገር የሶማሌ ክልል ምክር ቤት በዛሬው ዕለት የክልሉን የመንግስት ኮሚኒኬሽን ጉዳዮች ቢሮ፣ የጸጥታ ቢሮ፣ የፐብሊክ ሰርቪስ ቢሮንና የማዕድንና ኤነርጂ ቢሮ ኃላፊዎችን ሹመት አጽድቋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።